ምንም አይነት የሕመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የሚባሉ ጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምፅ ገልጸዋል። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው የሚያገለግሉት ወይዘሮ ሳራ ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው ለኮሮና ቫይረስ መጋለጣቸው በመታወቁ ምክንያት እንደሆነና አሁን ቤታቸው ተለይተው መቀመጣቸውን ነግረውናል። ወይዘሮ ሳራንና ባለቤታቸውን አቶ አሸብርን ሚላን ደውላ ያነጋገረቻቸው ጽዮን ግርማ ተከታዩን ዘገባ አሰናድታለች። ወይዘሮ ሳራ ሚካኤል በጣሊያን ሚላን ከተማ ውስጥ ነዋሪ ናቸው። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው ያገለግላሉ። ባለትዳርና የ አስር ዓመት ሴት ልጅናት ናቸው። በኮሮና ቫይረስ መያዛቸውን ከማወቃቸው በፊትም ሆነ በኋላ ምንም አይነት የህመም ስሜትም ምልክትም እንዳልነበራቸው ይናገራሉ። ራስምታት የለኝም እንደውም ጧጧት ስንገባ ትኩሳት ተለክተን ነው የምንገባው። ወደ ሪፓርታችን ከመግባታችን በፊት ትኩሳት እንለካለን። ትኩሳት ስንለካ እራሱ ምንም አይነት ትኩሳት እኔ ላይ ይታይ እስኪል ነው ትኩሳቴ ሰላሳ አምስት ነው። ስለዚህ ያለበት ሪፓርት ላይ ልጆች ሲገኙ፣ ብዙ በሽተኞች ሲገኙ፣ ቀጥታ ምን አደረግኩ ወደ ነርሶች፣ ረዳቶች ሁሉም እዛ አካባቢ የሚገኙት ላይ ምርመራ ይደረግ ጀበር ታምፖኒ ያ ታምፖኒ በሚደረግበት ሰዓት ላይ እኔም ላይ ፖዘቲቭ ሆነ የተገኘ ማለት ነው፣ እንጂ ታምፖኒው ባይደረግ ኖረ ምንም አይነት ስሜቱ የለኝም። ምን ማለት ነው? ምፖኒ ነው። ታምፖኒ ማለት በአፍንጫሽ ወይ ደግሞ በአፍሽ ይገቡና ይወስዳሉ። ፈሳሽ በምራቅ ላንቃሽ ላይ ነው የሚገኘው። ወይ በአፍሽ ይገባሉ ወይ በላንቃሽ ይገቡና ይወስዱና እሱን መርምረው ነው ፖዘቲቭ ነሽ ኔጋቲቭ ነሽ የሚሉሽ። ስለዚህ መረመር እኔ ፖዘቲቭ ሆኜ የተገኘው ማለት ነው። ከትኩሳት ውጭ ሌሎች ስሜቶች አልነበሩሽም? ምንም አይነት ስሜት፣ አልፎ አልፎ ብቻ ጉሮሮዬ ላይ የሆነች ነገር እሰማታለሁ፣ የሆነ ብን ብን የሚል ነገር ወደ ሳል የቀይርብኝ የሆነ ስሜት እሰማዋለሁ። እና በቃ እሱ ብቻ ነው የነበረኝ ስሜት፣ ለዛውም በጣም የሚያስቸግርም አይደለም። ስሜቴ እሷ ብቻ ነች። ከዛ በኋላ ምን ፖዚቲቭ መሆኔ ሲታወቅ ምን አደረግሽ? በቃ ምንም አላደረኩም። እቤት ውስጥ ለብቻዬ ከቤተሰቦቼ ሳልገናኝ ከባሌና ከልጄ ጋ ነው የምኖረው ከእነሱ ሳልገናኝ ለብቻ፣ ኢዞላሜንቶ ለብቻ ተከልለሽ ትቀመጫለሽ። ያለበለዚያ እነሱንም ልትበኪ ስለምትች ምክንያቱም በንግግር መል ለ አስራ አምስት ቀን እስቲል ነው ነገ ነው የመጨረሻ ቀን። ለአስራ አምስት ቀን ወይዘሮ ሰአራ ከባለቤታቸውና ከልጃቸው ርቀው በአንድ ክፍል ውስጥ ብቻቸውን ተቀምጠው እንደቆዩ ገልጸው ለጊዜው በእንዲህ አይነት ሁኔታ መቀመጡ ከባድ ቢሆንም ቤተሰቦቻቸውን ለመጠበቅ መሆኑን ስለሚያስቡ እንዳልከበዳቸው ይናገራሉ። ሳላቅ አትሊቴ ልመታ እችላለሁ፣ ሳላቅ አይኔላሽ እችላለሁ። ያን ሰአት ቫይረሱ በእጅ ላይ ይኖራል። በር ሊነካ ይችላለው። የተለያዩ ነገሮች ልትነኪ ትችያለሽ። የአንሳት ለቤት ስላሉት ሰዎች አስተላልፋለን። ያንን ለመጠንቀቅ ያለሻ ማድረግ ለብቻሽ መቀመጥ ነው። የምጠቀምበትን ሳህን ባሊ ወዲያውም ዲዝንፌክት ያደርጓል። ሳኒታይዘር አይነት ነገር እሱን አድርጎ ነው ሚያጥበው፣ እና እነሱ ሰርተው ያቀብሉኛል እዛ ውስጥ ሆ ይጠቀማለሁ። ለብቻሽ አንድ ክፍል ውስጥ ነሽ አለሽ? ሰው ለብቻ አንድ ክፍል ውስጥ አልፎ አልፎ ወጣለው። ራሴን ፕሮቴክት አድርጌ አፌን ሸፍኜ ወጣለው፣ ይገናኛለው ግን በተቻለ መጠን ከነሱ አጠገብ ሆኖ የለብኝም። አትሊስት አንድ ሜትር ርቀት መሆን አለብኝ። ባለቤትሽ፣ ልጅሽ እነሱ አልተመረመሩም። ምክንያቱም ምንም አይነት ነው ስሜት የላቸው። አንቺም እኮ ስሜቱ የለኝም ብለሽ ነበር። እኔም ስሜት ምክንያቱም ያልፋል። ስሜቱ ባይኖርሽም ይሄ ነገር እኔ ላይ ምልክት ላይሰጥ ይችላል። ሌላው ሰው ላይ ምልክት ሊሰጥ ይችላል። ስለዚህ አሁን እነሱን ምርመራ አያደርጉላቸውም። ለቤተሰቢያቸው አስራ አምስት ቀን ከኔ እኩል ስለቆዩ በዚህ ሰዓት አልፏል። አስራ አምስት ቀን ከሆነ ድነሻል፣ ምንም አይነት ምልክት ከሌለ ከውስጥሽ ወጥቷል ነው የሚሉት። ምናልባት ወደፊት ድጋሜ እነሱንም ለምርመራ የጠሯቸው ይሆናል። ቃል አስጨነቀሽ? ምልክት ስታውቂ እውነት ለመናገር በጣም ያስጨንቃል። ቤተሰብ ይመረበሽ ስለማልፈልግ ብቻ

ከበሽተኞችም አንድ በሽተኛ አተናል። አሁን በገና በውጊያ ላይ ያሉ አለ፣ ለገና ለመዳን ላለመዳን መጥፎ ሁኔታ ላይ የሚገኙ አሉ እና እንደዚህ እንደ ቀላል የሚታይ ነገር አይደለም በሽታው። የስራ ባልደረበሽን ያጣሱ እዛው ነው ስራ ባልደረበ አብረን የምንሰራ አብረን አንድ ፓርት ላይ ምንሰራ በቀደም ዕለት ዋትሳፕ ግሩፕ አለን እና እዛ ላይ ለቀቁት ስባሚን አተነዋል። ከዚያ ለም የሚል ጻፉልን ማለት ነው። ወይዘሮ ሳራ አንድ ነገር ማስገንዘብ እፈልጋለሁ ይላሉ። በማህበራዊ ሚዲያ ላይ ኮሮና ቫይረስ አንዴ ይዞ ከለቀቀ ተመልሶ አይዝም የሚል ነገር አይቻለሁ እኔ ባለሁበት ሚላን ከተማ ከልምድም እንዳየሁት ይህ አስተሳሰብ ትክክል አይደለም ይላሉ። አሁን ከዚህ በኋላ ሁለት ምርመራ አደርጋለሁ። ሁለት ጊዜ ማለት ነው። ሁለቱም ኔጋቲቭ ከሆነ ወደ ስራ መለስ አለው። ግን አንዱ ፖዘቲቭ ኔጋቲቭ ከሆነ ድጋሚ ሌላ ምርመራ አድርጋለሁ ማለት ነው። ግን አንድ ነገር አለ። እዚህ ጋር የተያዘ ሰው ተመልሶ አይያዝም የሚል አስተያየት በጣም የተሳሳተ ነው። ምክንያቱም አንደኛ መስሪያ ቤት ተይዛ ነበር፣ ኔጋቲቭ ሆነች፣ ተመልሳ ወደ ስራ ተመለሰች። ድጋሚ አሁን ይህን ሰሞን ከትላንትና ነው ከትላንት ወዲያ ሰማ ድጋሜ ገባች አሉኝ። ስራ አቋርጠ ወደ ቤቱ ሄደች አሉኝ። በጣም የተሳሳተ አባባል ነው። አንድ ሰው ከያዘው ተመልሶ አይዞም የሚል ነገር እኔ ራሲያው ኔጋቲቭ ከሆኑ ኩኝ ተመልሼ እገባለሁ። ተመልሼ የምገባው ግን ወደ ሪስክ ነው እንጂ ወደ ተረጋጋ ቦታ ላይ አልገባም። ኦሬዲ ይዞኛል ከዚህ በኋላ አይዘኝም የሚለው ስሜት የለም። ግዴታ ጥንቃቄ ማድረግ ግዴታ ነው። አያይዘውም። በአሁኑ ሰዓት ስርጭቱን ለመግታትና ለመከላከል ተራርቆ መቀመጥ ዋነኛ መፍትሄ ነው ይላሉ። የወይዘሮ ሳራ ባለቤት አቶ አሸብር ተገኑ፣ መጀመሪያ በወሬ ስንሰማው ቤታችን እስኪገባ ድረስ ብዙም ትኩረት አልሰጠነውም ነበር ይላሉ። መጀመሪያ ስለዚህ ነገር ያው ብዙም የሚያልጠለቅ ያለም ገንዘብ አልነበረ ነው እንደ ቀልድ ነበር ሲታይ የነበረው በየመስሪያ ቤቱ፣ በየአካባቢው፣ በየቴሌቪዥኑ። ግን ያው ቤት ውስጥ ሲገባ እና የምትሰሚ ወሬ አንድ አይደለም። ያ ቤት ሲገባ ትደነግጫለሽ። ከሰው ጋር ያለሽ ንቀረ ቤት ታሪቅ ያለሽ ከእንደገና ሰው በቀልድ እያለ በሚያወራው ወሬ በምትሰሚው ያው ለሰው ማስረዳትም ትንሽ ይከብዳል። እንደዚህ ነው እንደዚህ ነው ብሎ ለመናገር እና ቤት ውስጥ ሲመጣና በውጭ ከምትሰሚ ወሬ አንድ አይደለም። ቤት ውስጥ ሲመጣ ያስፈራል። ልጅም አለ በመሀል። ከዚህ በኋላ በምንድን ነው መጠንቀቅ ያለብን የሚለውን ያ በራሳችንም በመኝተ በመለየትና ምግብ በመስራት ያ በፊት እንደምታደርገውን ነገር አቁማለች። ያው ምንም ነገር አትሰራም ቤት ውስጥ ልጃችንም ያው የሚያስፈልጋትን ነገር የሆነ ያለኝ እኔ እሰራለሁ እዚያ ግን ላይ የተቀመጠውን እሷም ለብቻም ለብቻ ልጃችንም ለብቻ ማለት ነው ያለውን አማራጭ በመጠቀም ብዙም ግንኙነት ከማድረግ መቆጠብ ያው ይተላለፋል፣ የሚለው የሚለውን ያው ህጉን መከተል ነው። በየጊዜው ምስታተሉ አለ ርቀሽ ሰባል እሷ የምትቀመጥበት ቦታ ያፈራቀብልሽ ስንት ያለሽ ካለመገናኘት እርሶም ከቤት አያወጡም አይደለም? ከማውጣት አይቻልም። ያው ሶስታችንም ተገለልን ያለ ነው። ጣሊያን ውስጥ አንድ በኮሮና ቫይረስ የተያዘ ሰው ቤት ውስጥ ካለ አብሮት ያለውም ሰው ከቤት መውጣት አይፈቀድለትም፣ በገንዘብም በእስራትም ያስቀጠዋል የሚሉት ወይዘሮ ሰአራ የጎደላቸው ነገር ካለ ምግብና የሚያስፈልጉ ነገሮችን የሚያቀርብላቸው እንደ ቀበሌ አይነት ተቋም እንዳለ ገልጸው ቤት ውስጥ ብቻየን መቀመጥ እንዳያስጨንቀኝ ግን ልብስ ሰፋ እውላለሁ ብለውኛል። ለኢትዮጵያ ሕዝብም አንድ መልእክት አስተላልፊልኝ። በኢትዮጵያ ሕዝብ የምመክረው ነገር ቢኖር እራሳችሁ ተቃጥፎ አፋቸውን ሸትኖ ተቃጥፎ ሲሄዱ ታያለሽ። አንገት ለአንገት ገጥሞ አፍላት ገጥሞ እጁን ያስታጥባል። እጁን አስታጥቦ የሆነ ቃል በሚናገርበት ሰዓት ትንሽ ምራቅ ወደ አዛኛው ሰው ከሄደ ያ ሰው ይዞት ነው፣ ካለበት ይዞት ነው የሚሄደው። ምልክት አትጠብቁ። ራስ ምታት ያመኛል፣ ያስለኛል አትጠብቁ። ያ ነገር አይደለም። ተራራቁ። እናት ነች፣ እህት ነች፣ ወንድም ነች የሚል ነገር የለም። ለግዜው መራራቅ መራራቅ፣ በቃ አንድ ሜትር መራራቅ። ወይዘሮ ሳራ ዛሬ ወይም ነገ ሁለተኛ ምርመራ እንደሚያደርጉ ነግረውናል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።